ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ፣ ከሚቀርቡላችሁ ጉዳዮች መካከል ኢትዮጵያ ብዙ ጊዜ እንደምናየው አፍሪካ ዋንጫም ከረጅም ጊዜ አንዴ ነው የምትካፈለው፣ ና ያ ችግሩ ታዳጊዎች ላይ አለመስራት ይመስለኛል። ምክንያቱም ታዳጊዎች ላይ ከታች ስንሰራ እያደጉ እነዛን የተርና ከታች ሰራናቸው ልጆች እያሳደግን ስንሄድ ጥሩ ውጤት ይዘውልን ይመጣሉ። የዓለም ዋንጫ የብዙሃን መነጋገሪያ መሆኑን ቀጥሏል። ኢትዮጵያ ውስጥ ያሉ ወጣት የኳስ አፍቃሪያንን አስተያየታቸውን እንዲሰጡ ጠይቀናል። ቆየት ብሎ ይቀርባል። ይህንንና ሌሎች ዝግጅቶች የተካተቱበትን የምሽቱን ስርጭት ሃብታሙ ስዩም እመራለሁ። ኤልያስ አሰማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አሁን ለምሽቱ ወደ ያዝንላችሁ የመጀመሪያ መሰናዶ እንሻገር። ንግዱን ማህበረሰብ ከትውልድ ኢትዮጵያውያን ሸማቾች ጋር ለማስተዋወቅ ያለመ ሜድን ኢትዮጵያ የተሰኘ የንግድ ትርኢት ከሰሞኑ በቨርጂኒያ ግዛት አሌክሳንድሪያ ከተማ ተካሂዷል። የንግድ ትርኢቱ ተሳታፊዎችና አዘጋጆች መሰል መርሃ ግብሮች በውጭ ሀገር የሚገኙ ትውልድ ኢትዮጵያውያንና የንግዱ ዘርፍ ተዋናዮችን ለማገናኘት እጅግ ጠቀሜታ እንደሚኖረው ተናግረዋል። ከተሳታፊዎችና ከአስተያየት ሰጪዎች ጋር ያደረግነው ቆይታ በመቀጠል ይቀርባል። የዛሬው ቅዳሜ ገበያ እንደ ሀገር ቤቱ ገበያ በማለዳ የዋል አይደለም፣ በቨርጂኒያ ሰዓት አቆጣጠር አመሻሹን እንጂ። እንደ ተሳታፊዎችና አዘጋጆቹ ማብራሪያ ደግሞ ገበያው ምርቶችና አገልግሎቶች የሚተዋውቁበት ብቻ አይደለም፣ ንግድ ተኮር ሀሳቦችና ልምዶች በተሳታፊዎች መካከል የሚንሸራሸሩበት ጭምርም ነው። ብርቱካን በፍቃዱ ኦክሳ ትሬዲንግን በመወከል በዚህ የተገኘች ወጣት የንግድ ባለሙያ ናት። ሸክላ ሳህኖችን፣ የቡና ማቴሪያሎችን እንዲሁም ወንበሮችን ፕላስ ደግሞ ብርጭቆችንና የሻወር ካርቴሎችን ሊቪንግ ሩም ካርቴሎችን እንዲሁም ደግሞ የጠረጴዛ ለባሶችን እናስመጣለን። እንዲሁም ከሀገርኛ የእጅ ስራዎች ደግሞ የተለያዩ ስፌቶች፣ የኤርትራያን ሊሆን ይችላል ኢትዮጵያዊም ሊሆን ይችላል። እናም ደግሞ ቅመማ ቅመሞችን፣ ሽሮ፣ በርበሬ ጥራታቸው በጣም የጠበቀ ለተለያዩ ለሬስቶራንቶች፣ ለስቶሮች እንዲሁም ደግሞ ለግሮሰሪዎችን በማከፋፈል ላይ እንገኛለን። ሜድን ኢትዮጵያ በተሰኘው የንግድ አውደ ርዕይ ላይ የኢትዮጵያና ኤርትራ ባህላዊ ትውፊቶችን የሚያንጸባርቁ ምርቶችን ስታስተዋውቅ ያገኝናት ብርቱካን በዚህ መርሃ ግብር መሳተፉ ምን ፋይዳ እንዳለው ታስረዳለች። ወይል እጅግ በጣም ትልቅ አስተዋጽኦ አለው። ምክንያቱም አሁን እኛ ይሄ የመጀመሪያ ኤግዚቢሽናችን ነው። በዚህ ኤግዚቢሽን ላይ ስንሳተፍ አንደኛው ካምፓኒ ለካምፓኒ እንተዋወቃለን። እዚሁ ዲሲ ዲኤምቪ ኤሪያ ላይ ማን ምን አለ፣ ምን ይሸጣል፣ ምን እስከ ሀገራችን ይመጣል፣ ምን አይነት ኮምፒቲተሮችስ አሉን ብለን ምንተዋወቅበት፣ ምንተያይበት፣ ምንመዛዘንበት ነው። ሰው ትልቅ አስተዋጽኦ አለው። ይህንን መድረክ ያዘጋጁት ኖቫ ኮኔክሽን እና ሰንሰለት መልቲሚዲያ ናቸው። የሰንሰለት መልቲሚዲያው ቴዎድሮስ ለገሰ በንግዱ ማህበረሰብና በትውልድ ኢትዮጵያን መካከል ያለውን ግንኙነት ማሳደግ ከተፈለገ እንዲህ ያሉ የመታዋወቂያ መድረኮች የላቀ ሚና እንዳላቸው ያስረዳል። አንደኛ ለመደራጀት ለመተዋወቅ ይረዳቸዋል። ምክንያቱም እንደ ማህበር ሲቋቋሙ ቻምበር ኦፍ ኮሜርስ እዚ አሌክዛንደሪያ ላይ እንዲቋቋም ነው ሀሳባችን። ስለዚህ እንደዚህ አይነት ነገሮች በመዘጋጀታቸው ከሲቲዩ ጋር ያለን ትስስር በደንብ ሰፊ ያደርገዋል፣ ጠበቅም ያደርገዋል። ስለዚህ ያው የነጋዴው ማህበረሰብ አያወጣም እንደምታውቀው። ግን መቶ እንደዚህ ቢለመድ ራሱ ለማህበረሰቡ ያለውን ምርት በአመት አንድ ጊዜ እንኳን በስቶክ ፕራይስ ዝም ብሎ በሆልሴል ቢሸጥለት አንደኛ ህዝቡም ደስ ይለዋል የተወሰነ ነገር ጥቅም ያገኛል። ሁለተኛ ለነጋዴዎቹም የተወሰነ ነገር አደረጉ፣ ለኮሚኒቲያቸው መልሰው ሰጡ፣ ትርፋቸውን ሼር አደረጉ ይባላል። ስለዚህ እንደዚህ አይነት ነገር ለማድረግ በጣም ወሳኝና አጋዥ ነው። ከሲቲዩም ጋር ተጽዕኖ ለማድረግ በንግዱ ማህበር ገንዘብ መጠየቅ ቢያስፈልግ፣ ብድር መጠየቅ ቢያስፈልግ እንደዚህ አይነት ዝግጅት ላይ ትልቅ አድርጎ መሰባሰብ መገኘት ከሲቲው ጋርም ለሚኖረን ቦታ ስትፈልግ ነገሮችን ለማቅለል የፔፐር ወርቆችን ለማቅለል አይ እነሱ ይሰራሉ፣ ኮሚቴያቸውን መልሰው ያገለግላሉ በሚል ሰፊ የሆነ ነገር ይኖረዋል ብዬ አስባለሁ። በመቶ ሺዎች የሚቆጠሩ ትውልድ ኢትዮጵያውያን እንደሚኖሩባት በሚነገርባት ዩናይትድ ስቴትስ የኢትዮጵያውያን የንግድ ማህበረሰብ ያለው አበርክቶት የማይናቅ ቢሆንም ከሌሎች ማህበረሰቦች ተጽዕኖ ፈጣሪነት ጋር ሲነጻጸር ግን ተጨማሪ ስራ እንደሚጠብቀው የሚናገረው ሌላኛው የመርሃ ግብሩ አስተባባሪ ዳንኤል ገብረ ማርያም ነው። ይህንን ለመቀየር ታዲያ ደረጃውን የጠበቀ የንግድ ባህል ለማጎልበት መወሰድ ያለባቸውን እርምጃዎች ዳንኤል ያስረዳ። ራሱን የቻለ ኢትዮጵያ እንደምታውቀው ራሳችን የቻለ ባህል፣ ወግ፣ ታሪክ አለን። ብዙዎቻችን የመመገቢያ እቃዎቻችን የተለዩ ናቸው። የምግብ ፍጆታችን ለየት ያለ ነው፣ ከሌላው ማህበረሰብ ማለት ነው። ህንዶችን አሁን ስትመለከት የራሳቸውን ቅመማ ቅመሞች እዚህ ሀገር ይሸጣሉ ማለት ነው። ግን ስታንዳርዱን በጠበቀ መልኩ ነው ማሸጊያው አቀማመጡ ይወጡ ምናምን ማለት ነው። የእኛ ከእነሱ አንሱ አይደለም። ነገር ግን ስታንዳርድ ስለማንጠብቅ ወይም ደግሞ በተለምዶ ዝም ብለን ስለምናደርግ ሰዎች ትልልቅ ሱፐር ማርኬቶች ውስጥ መግባት አልቻሉም ማለት ነው። ወደዛ ነገር ግን መሸጋገር አለበት፣ ምክንያቱም ዓለም እያደገ ስለሄደ በዛ ወደ እኛ ስታንዳርድ ሊመጡ አይችሉም ማለት ነው። ስለዚህ ለምንድን ነው እኛ እንጀራችን ሆል ፉድ ውስጥ የማይሸጠው? ለምንድን ነው ሴፎ ውስጥ ብዙ ኮሚኒቲ አለ ማለት ነው ወደዛ እንትን በዛ ደረጃ የምናቀርበው ከሆነ ፓኬጁን ምን ምን እዛ ምግብ ውስጥ እንዳለ እንጽፍ ከሆነ ዛ የማይቀበሉበት ምንም ምክንያት የለም ብለን እናስባለን። እና ትልቁ ችግር ስታንዳርድን መጠበቅ ነው ብለን ስለምናስብ ወደዛ ነገር ደግሞ ለመሄድ ትሬኒንግ እና ስልጠና በጣም አስፈላጊ ነው። በማህበር መደራጀት የሆነ ነገር ለመጠየቅም መንግስትንም ለማሳመንም ነጋዴዎች እርስ በርሳቸው አንድ መሆን አለባቸው። ማህበር ማቋቋም አለባቸው። እነሱን የሚወክል ችግሮቻቸውን ለሴናተሮችም ለሜሩም ለማቅረብ አንድ ማህበር እንደ ግለሰብ ሳይሆን ይሄ ችግር አለብን ብለው ቢሄዱ በማህበር ችግራቸውን ለመቅረፍ የአሜሪካን መንግስት በጣም በሩ ክፍት ነው ብዬ አስባለሁ። በሜድን ኢትዮጵያ የንግድ ትሬት ላይ መቀመጫቸውን በዩናይትድ ስቴትስ ካደረጉ ተቋማት በተጨማሪ ኢትዮጵያ ውስጥ የተመሰረቱ ድርጅቶች ምርቶቻቸውን ለተጠቃሚዎች አሳይተዋል። በዚህ ረገድ የሚጠቀሰው በዓለም አቀፍ ገበያ ላይ ትኩረትን ያገኙ የቆዳ ምርቶችን አምራቹ ሳምራ ሌዘር የተሰኘው ድርጅት ነው። የድርጅቱን መስራችና ዋና ስራ አስኪያጅ ሳምራዊት መርሴ ያዘንን ለሀገር ውስጥ አምራቾች ይህን የመሰለው መርሃግብር ግብር ፋይዳው ምን ይሆን ብለን ጠይቀናታል። በጣም ትልቅ ፋይዳ ነው ያለው። በጣም ትልቅ ፋይዳ ነው ያለው። አንደኛ እዚህ ሀገር በጣም ብዙ ጊዜ የኖሩት ሰዎች አሁን የኢትዮጵያ ምርት ሲባሉ የእኛም ብቻ ሳይሆን የሌላውንም ሲያው ይገርማቸዋል። ኢትዮጵያ ውስጥ ይሄ ይሰራል፣ ይህንን አዌርነሱን ይፈጥርላቸዋል። ሌላ ግን አሁን የሲቲ ካውንስሉ ይሄ የካውንቲው አንዳንድ ሰዎች መጥተው ነበረ። እነሱም በጣም ነው ኢምፕረስድ የሆኑት ያንን ማየታቸው ኢትዮጵያ ውስጥ ይሄ ይሰራል የሚለውን ነገርና ቱ ሳም ኤክስታንት በሚታይ በሚዳሰስ በሚጨበጥ ሁኔታ ከኢትዮጵያ የወጡ ነገሮችን ማየት ስለ ኢትዮጵያ ኢሜጅም ያላቸውን ነገርም ትንሽ ይቀይራል ብዬ አስባለሁ። ሜድን ኢትዮጵያ የንግድ ትርኢትን እውን እንዲሆን የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ትውልደ ኢትዮጵያውያንን ጨምሮ በከተማ ውስጥ የሚኖሩ ማህበረሰቦችን እንደሚጠቅሙ የታመነባቸው መርሃ ግብሮችን በመደገፍ ላይ እንደሚገኝ የተነገረለት የከተማው አስተዳደር የዚህ መድረክ ፍሬዎች እንዲሆኑ ካቀዳቸው ጉዳዮች መካከል የተወሰኑትን ሰምተናል። ከከተማው አስተዳደር ቀጠና አቀፍ የፈጠራ መርሃ ግብሮች ኃላፊ ማርታ ማለት ማትረፍ ብቻ ሳይሆን እራስን የሚያስችል በቃ እንዴት ነው ሰልፍ ሰፊሸንሲ ነው የሚሉት፣ እዚህ ሀገር ራስን እንዴት ነው የምትችለው? እንዴት ነው ፕሮዳክት ማዘጋጀት የምትችለው? ለማርኬቱ የሚጠቅሙ አይነት፣ የሚፈለግ አይነት፣ ስታንዳርዱን የጠበቀ አይነት ፕሮዳክት እንዴት ነው የምታቀርበው? እሱን አይ ቲንክ ሁሉም ቬንደሮች መልሰውት የመጡት ጥያቄ ሊሆን ይችላል። ግን እዚህ ደግሞ ሲያቀርቡት እንዴት ነው የማቀርበው? ለማን ነው የማቀርበው? ማን ነው የሚመጣው እዚህ? የሚለውን የተለያየ ንግድ ስፔሻሊ አሜሪካን ውስጥ ቀላል ነገር አይደለም። ስፔሻሊ ሲጀመር ማለት ነው። እና እንደዚህ አይነት መድረኮች ኤክስፖዠር ነው የሚፈጥሩት። ዘገባችንን የምንደመድመው አውደ ርዕዩን ሲጉብኝ ባገኘናቸው አንጋፋው የገበያ ጥናትና የንግድ እድገት ባለሙያ አቶ ፒተር ገብሬ ሀሳብ ይሆናል። የትውልደ ኢትዮጵያውያኑ የንግድ ተሳትፎና አቅም በራሳቸው በኢትዮጵያውያኑ ከሚመሰረቱ የንግድ ተቋማት መጠናከር ጋር ያለውን ተያያዥነት አንስተው የበለጠ የንግድ ዘርፍ አቅም ይጠነክር ዘንድ ሊያግዙ የሚችሉ ሀሳቦችን አጋርተዋል። ምናልባት ለዚህ መሠረት ሲሆ ትልልቅ ቢዝነሶች፣ ትልልቅ የንግድ ድርጅቶች ትንንሾቹን ለማገዘም ለማስተዋወቅም መድረክ ቢፈጥሩ፣ ስፖንሰር ቢያደርጉ ጥሩ ይሆናል ብዬ አስባለሁ። በተረፈ ግን እንግዲህ ከዚሁ እየተማሩ ንግዳችን፣ አቀራረባችን፣ መረጃ አሰጣጣችን እንዴት ማሻሻል አለብን? ራሱ የሀገራችን እቃም ቢሆን በምን መልክ ፓኬጅ ብናደርገው ነው መሸጥ ያለብን፣ መሸጥ የሚችለው በምን መልክ ብናስተዋውቀው ነው የሚለው፣ ይህ እንግዲህ ከቢዝነስ ፕላን ከማውጣት ጀምረዋል የገበያ የማሳደግ ስትራቴጂ ከመቀየስ ጀምሮ በየጊዜው አጫጭር ኮርሶችም አሉ፣ ስልጠናዎችም አሉ፣ ድጋፍ የሚሰጡ ድርጅቶች አሉ። እነዚህ ሁሉ ተጠቅመን ለማደግ መሞከር ነው፣ ያለውን ሪሶርስ መጠቀም ያስፈልጋል። አቶ ፒተር ሜድን ኢትዮጵያን የመሰሉ ዝግጅቶች በንግድ ላይ በተሰማሩ አካላት መካከል መተዋወቅን ለማጠናከር ጠቃሚ መሆናቸውን በመጥቀስ መልካም ጅምር መሆኑንም አክለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ከአሜሪካ ድምፅ በመተላለፍ ላይ ያለውን ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ደግሞ ተመልካቾቻችን። ደቡብ አፍሪካ ፕሪቶሪያ ውስጥ በኢትዮጵያ መንግስትና ህዋት መካከል የተደረገው የሰላም ስምምነት የተጠፋፉና የተለያዩ ቤተሰቦችን በማገናኘት ሰብአዊነቱን የሰብአዊ ኃላፊነቱን እንዲወጣ ለአሜሪካ ድምፅ አስተያየታቸውን የሰጡ የወልዲያና የአላማጣ ከተማ ነዋሪዎች ጠይቀዋል። ስለ ቤተሰቦቻቸው ምንም አይነት መረጃ ሳያገኙ ከሁለት ዓመት በላይ የቆዩት አስተያየት ሰጪዎች በዚህም ምክንያት ከፍተኛ የሥነ ልቦና ጫና እንደደረሰባቸው ገልጸዋል። የኢትዮጵያ ቀይ መስቀል ማኅበር ጦርነቱ ከተቀሰቀሰ ወዲህ ከ80 ሺህ የሚልቁ የተለያዩ ቤተሰቦችን ማገናኘቱን አስታውቋል። መስፍን አድራጌ ዝርዝር ይዘዋል። በወልዲያ ከተማ አሬሮ ተብሎ በሚጠራው አካባቢ የሚኖሩት ባየ ካሴ ያጎታቸው ልጅ የሆኑት አለሙ ደጉ የህወሓት ኃይሎች ነሐሴ 24 2013 ዓ ምት ላይ ወልዲያን ከተቆጣጠሩ በኋላ የደረሱበትን እንደማያውቁ ይናገራሉ። አለሙ ደጉ ይባላል። አብረን ነው የምንኖረው እዚህ ወልዲያ። እሱ እንደውም አረብ ሀገር ቆይቶ ወደ አስራ ሰባት ዓመት የሚሆን እንግዲህ እዛ ቆይቶ ነው የመጣው። ልጆቹ የተወለዱት ሳውዲ ማለት ነው። ከዛም አስራ ሰባት ዓመት ኖሮ መጣ፣ ሚስቱንም ልጆቹንም ይዞ ያው በሰላማ ሀገር እየኖርን እያለ የአንስ ሁለት ዓመት ምናምን አይሆነውም። ከዛ መጡ። እየኖርን እያለ እንግዲህ ከምሽቱ አንድ ሰዓት አካባቢ ነው ይሄ ወልዲያን ተቆጣጥረው በነበረበት ሰዓት ዋት ማለት ነው። አጋጣሚ መጥተው ሰብስበው እንደዚህ ወደ ደጃ ወጡ። ካወጡም በኋላ ያው ፈርተን በጣም ከድንጋጤ ውስጥ ነበርነት። ወደ ሰባት ስምንት የሚሆኑ ሰዎችን በስም ጠርተው ይዘዋቸው ይሄድ ማለት ነ የት እንዳደረሷቸው እስካሁን ድረስ እንግዲህ ከመሀል የወጡ አሉ። ሁለት ሰዎች ነው ሶስት ሰዎች አካባቢ፣ ሌሎቹ የት እንደደረሱም አይታወቅም። ይሄ እኛ ሰፈር ውስጥ የተከሰተው ነው። ሌላ ሰፈርም ሁሉ ተከስቶ የጠፉ ሰዎች አሉ ማለት ነው። በተለይ የደረሱበት አልታወቀም የተባሉት ግለሰብ ህጻን ልጅ ጨምሮ ቤተሰቡ በናፍቆትና በጭንቀት ውስጥ መሆኑን ጠቁመዋል። ልጆቹም ያው ስቃይ ላይ ናቸው። ሁለት አመታቸው ነው እዚህ ሀገር ከመጡ አካባቢ እንኳን በን ባለመዱ ሱም ከፖለቲካ ውስጥ እንኳን ምንም አይነት ግንኙነት የለው ራሱ ያው በትንሽ ገቢ ልጆቹን እያስተዳደራቸው ነበር። አሁን በጣም ችግር ውስጥ እንዳሉ በተለይ በተለይ ደግሞ ወንድ ልጁ ስድስት አመት ነው ምናምን የሆነዋል። በጣም የመቀጨጭና በቃ ስነልቦናው ተጎድቶ ትምህርት ቤት ሁለት ቀን ሄዳ ሶስት ቀን ይተኛል ማለት ነው። በቃ ምሳ ሳር ሳር ነው የሚያክለው። አሁን የት አለ አባቴ የት አለ ምናምን እየተባለ አዲስ አበባ ነው ደሴ ነው ለበዓል ይመጣል ለምናምን እየተባለ ለበዓል ቀን ሲጠይቀን የሽሽን የራሱ ማለት ነው። እዚህ በጣም የሚያሳዝን ሁኔታ እሱ አይደለም፣ ቀጥቶ እንደዚህ ፖለቲካ ውስጥ ገብቶ ችግር ለመፍጠር ሰው እንኳ ራሱ በአግባቡ ሰላም ብሎ ማያቀል። የሰላም ስምምነቱን ተከትሎ ግን በቤተሰቡ ዘንድ አዲስ ተስፋ እንዳንሰራራ ይገልጻሉ። ጦርነት ምን ጥቅም የለውም፣ በነገራችን ላይ ለማንም አይጠቅምም። አሁን ግን እኛ እና የክልል ትግራይ ማለት ቅርብ ለቅርብ ጎረቤት ማለት ነው። በምንም በቋንቋም በምንም ቅርብ ነን ለምንም ነገር ማለት ነው። ስለዚህ አሁን ትልቅ ተስፋ ያደረግነው የእርቅ ሲደረግ ማለት ነው። ቤቱም ውስጥ እራሱ ባለቤቱም አለች፣ ነገ ይደወላል ነገ ወዳ ይደወላል እያልን በተስፋ የምንጠብቀው ለምን ይሄ እርቅ ከተደረገ በኋላ ምንም ምንም እዛ ጋር የሚቀመጥ ትፈኛ አይኖርም ብዬ አስባለሁ። በግ ሞገስ እያሱ የተባሉ የአላማጣ ከተማ ኗሪ በበኩላቸው የቅርብ ቤተሰቦቻቸውን ጨምሮ ሌሎች ሰዎች እስካሁን የት እንዳሉ ለማወቅ አልቻልንም ብለዋል። ብዙ ናቸው ለምሳሌ ሳምሶም ዝናቡ የሚባል የእኛ የቅርብ ቤተሰብ አለ። እስካሁን የት እንደገባ አልታወቀም። አለ እንትን የለም እና በጣም በርካቶች ናቸው። በየቤት በየሁሉም ቤት አንኳኩታሉ። ሴት ወንድ አይልም፣ ትልቅ ትንሽ አይልም። ወደ ተለያዩ ማሰልጠኛዎች ነው የተወሰዱ የተባሉት። የትኛው ማሰልጠኛ ላይ እንዳሉም ምንም መረጃ የለም። ብቻ ግን እንደሄዱ ከቤተሰቦቻቸው ጋር ግንኙነት እንደማያደርጉ ነው። ወደ ተለያየ ራቅ ወዳሉ ወደ መካከለኛው ትግራይና ወደ ምዕራቡ ወደ ሰሜኑ፣ ወደዛ ወደ ሁሉም ነው ተበትኖ የተባሉት። በተለያየ መንገድ ጠፍቶ የሚመጡ ወንድሞች አሉ። በጣም በርካታ ቁጥር ያለው ወጣት አሁንም እዛ እንዳለ ነው እንት የሚደረገው ከህወሀት በኩል በዚህ ጉዳይ እስካሁን የተሰጠ ማስተባበያም ሆነ ማረጋገጫ የለም። አቶ ሞገስ ደቡብ አፍሪካ ውስጥ በኢትዮጵያ መንግስትና በህወሀት መካከል ከአንድ ወር በፊት የተደረገው ስምምነት የተጠፋፉ ቤተሰቦችንም በማገናኘት ሰብአዊ ኃላፊነቱን ሊወጣ እንደሚገባ ገልጸዋል። ያው አሁን የሰላም ስምምነት ተፈጥሯል። ሰላም ስምምነቱ እነዚህንም ወጣቶችንም ወደ ቀያቸው በሰላም የመመለስ አንዱ አካል መሆን አለበት ብለን የምናስበው ደቡብ አፍሪካ ፕሪቶሪያ ውስጥ በኢትዮጵያ መንግስትና በህወሀት መካከል የተፈረመው ባለ አስራ አንድ አንቀጽ የሰላም ስምምነት በልዩ ሁኔታ ስለተለያዩ ወይም ያሉበት ስለማይታወቅ ቤተሰቦች ጉዳይ ያነሳው ነገር እያለም የሆነ እንጂ የሰላም ስምምነቱ ተግባራዊነት ከተረጋገጠ የተጠፋፉ ቤተሰቦችን የማገናኘት ሂደቱም የዚያኑ ያህል አስተማማኝ ይሆናል ይላሉ። የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ ህሊና መብራቱ በሀገራችን ሰላም እንዲመጣ ወደፊት ደግሞ ሀገራችን በፍጹም ሰላምና መረጋጋት ውስጥ እንዲኖር የሰላም ስምምነቱ አስፈላጊ ነው። ለዚህ ተግባራዊነትም የአማራ ክልል መንግስትም የሚጠበቅበትን ሁሉ ለመወጣት ዝግጁ ነው። ጦርነት እንደሚታወቀው ብዙ ኢኮኖሚያዊ፣ ማህበራዊ ቀውሶችን ያስከትላል። ከዚህ ጋር ተያይዞ ከሚያደርሰው ሰብአዊ ቀውስ አንዱ ቤተሰቦች መጠፋፋት ነው። ይህ ችግር ደግሞ በዋነኝነት ለመቅረፍ በርካታ ረጅ ድርጅቶች በተለይም ደግሞ የቀይ መስቀል ድርጅት የሚሰራው ስራ እንዳለ ይታወቃል። ለዚህ የአማራ ክልል መንግስት ማገዝና መደገፍ የሚገባውን በሙሉ ያደርጋል፣ ይሰራል። ይህ የሚሆንበት ደግሞ ለህዝባችን ሰላም እና ደህንነት ለሁሉም የመንግስት አካል ርብር ማድረግ ስለሚገባው ነው። ይህ በሚሆንበት ጊዜ ደግሞ አጠቃላይ በስምምነቱ የተደረሰው በሀገራችን ሰላም ለማምጣት የሚያግዘውን እያንዳንዱ መስፈርት ለማሟላት ለተፈጻሚነቱን ደግሞ የበኩላችንን ሚና እንደምንወጣው ማሳያ ነው ብዬ አምናለሁ እና የሰላም ስምነት በዋነኝነት የህብረተሰባችንን ሰላም ለመመለስ ነው። ስለዚህ ከዛ ውስጥ አንዱ የሆነው አካል ነው የተጠፋፉ ቤተሰቦችን ለማገናኘት የሚሰራ ውስጣ ና ይህን መሰረት አድርጎ የሚጠበቅብንን ተግባር ለመወጣት ዝግጁ መሆናችን ነው ማረጋገጥ የምፈልገው። በኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲ ና ኮሚኒኬሽን ባለሙያ ዶክተር ሰለሞን አሊ እንዳስታወቁት ማህበሩ ኢትዮጵያ ውስጥ ባሉ ሁለት መቶ ቅርንጫፎቹ አንድ መቶ ሺህ በሚገመቱ በጎ አድራጊዎቹ ና አጋሮቹ ከሆኑት ዓለም አቀፍ የቀይ መስቀል ኮሚቴ ና ዓለም አቀፍ የቀይ መስቀል ና የቀይ ጨረቃ ማህበራት ጋር በመተባበር ሰብአዊ ተግባራትን ያከናውናል። ከነዚህም ተግባራት አንዱ የተለያዩ ቤተሰቦችን ማገናኘት እንደሆነ ገልጸዋል። የጦርነቱን መቀስቀስ ተከትሎ ባለፉት ሁለት ዓመታት በትግራይ የነበሩ የዩኒቨርሲቲ ተማሪዎችን ጨምሮ ከሰማኒያ ሺህ በላይ የተለያዩ የህብረተሰብ ክፍሎች ቤተሰቦቻቸው ጋር በስልክ በጽሁፍ መልእክትና በአካል እንዲገናኙ መደረጉን አስታውሰዋል። ያለፉት ሁለት አመታት በሰሜኑ ሀገራችን በተፈጠረው እንደተፈጠረው ግጭት ምክንያት ወደ አስር ሺህ የሚሆኑ አጠቃላይ በትግራይ ውስጥ በልዩ ልዩ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች አሉ። ከተለያዩ ሀገራችን ክፍሎች ሄደ ማለት እነሱንም በብዛት በስልክም በማጓጓዝም መልዕክት በማስተላለፍም እያገናኘንባቸው ሁኔታዎች ነበሩ። ለምሳሌ እንዳው እንደ አውሮፓ አቆጣጠር በሀያ ሀያ ወደ አምስት ሺህ የሚሆኑ ሰዎችን አገናኝተናል። እንደዚሁም በሀያ ሀያ አንድ ወደ ሀምሳ አራት ሺህ የሚሆኑ ቤተሰቦችን አገናኝተናል። በተለይ ባለፉት ሁለት ዓመታት በስልክና በመልእክቶች በቃል መልእክትም እነዚህ ዘዴዎችን በመጠቀም ነው። እንግዲህ በአጠቃላይ ባለፉት ሁለት ዓመታት ወደ ሰማንያ ሺህ ሰዎችን አገናኝተናል ማለት ነው። በተለይ የሰላም ስምምነቱ መፈረም የተለያዩና የተጠፋፉ ቤተሰቦችን ማገናኘትን ጨምሮ ማህበሩ ለሚያከናውናቸው ሰብአዊ ተግባራት የላቀ አስተዋጽኦ ያደርጋል ብለዋል ዶክተር ሰለሞን ወደ አጣዳፊ ስራዎች ወደ አደጋ ምላሽ ስራዎች ትኩረት አድርገን መስረቢያን አንድ ሚሊዮን እስከ ሁለት ሚሊዮን ሰው ኮቪድን ማጨምሮ እስከ ሶስት አራት ሚሊዮን ሰው እርዳታ የምንሰጥበት አመታት ናቸው። እነዚህ አልፉ ሶስት እና አራት አመታት እና እነዚህ ሰባነ ሺ መቶ ሺ ቤተሰቦችን ማገናኘት ማለት ከዚህ አንጻር ስትታይ እሴቱ በጣም ትልቅ ነው። ነገር ግን እነዚህ ችግሮች በተጠረፉ ቁጥር ሰብዊ ቅርሶች በቀነሱ ቁጥር አቅም ግንባታ ስራዎች ላይ ሰርተን የገቢ ማስገኛ ስራዎች የደቡብ አፍሪካው የሰላም ስምምነትን ተከትሎ በጦርነቱ ጉዳት ደርሶባቸዋል ወደተባሉ ተባሉ አካባቢዎች ሰብአዊ ድጋፎች እየደረሱ መሆናቸውን የኢትዮጵያ መንግስትና ዓለም አቀፍ ተቋማት እያሳወቁ ሲሆን የመብራት፣ የውሃ፣ የባንክ፣ የጤናና ሌሎች መሰረታዊ አገልግሎቶችም እየተመለሱ መሆናቸውን ቪኦኤ በተለያዩ ጊዜያት ዘግቧል። ለአሜሪካ ድምፅ መስፍን አራጌ ነኝ፣ ከደሴ። መስፍን፣ እናመሰግናለን። በመቀጠል ደግሞ በኳታር እየተካሄደ ያለውን የዓለም ዋንጫን የተመለከቱ መረጃዎች እናጋራችኋለን። ከዚያ በፊት ግን ወደ ሐዋሳ እናቀናለን። የዓለም ዋንጫ ዓለምን የማስተሳሰር አቅም ያለው የስፖርታዊ መድረክ እንደመሆኑ በሚሊዮኖች የሚቆጠሩትን ትኩረት ስቧል። ኢትዮጵያ ውስጥም የዕድሜ ልዩነት ያልገደባቸው የኳስ አፍቃሪያን የየለት ጨዋታቸውና ትኩረታቸው ይኸው የዓለም ዋንጫ ሆኗል። የዓለም ዋንጫን በይፋ ከመጀመሩ በፊት የተወሰኑትን ሀሳብ ለመሰብሰብ ችለን ነበረ። ዮናታን ዘብዴዎስ ወደ ሐዋሳ ዘልቀው የኳስ አፍቃሪያንን አስተያየት ሰብስበውልናል። ከማል አህመድ ይባላለሁ። የዓለም ዋንጫን ለማየት ዘመኑ ቤታችን ሆነን በቴሌቪዥን በምናምን እናያለን። እኔ እዚህ ሐዋሳ ሰባ አንድ ዓመተ ምህረት ነው የገባሁት። ሰባ አንድ ዓመተ ምህረት ገብቼ የዓለም ዋንጫ ሲደረግ ሻሸመኔ ሄደን ነው በጥቁር ቴሌቪዥን ይሄ በጥቁር ከለር የነበረውን ያንን ነው የምናየ የነበረው። ማን የሚጫወቱበት ጊዜ እነ ማራዶና እነ ኦኮቻ ምናምን የሚባሉ ፔሌም እንደውም በደንብም በነበረበት ሰዓት ሳይሆን ማለት ነው ዘላለም ተመስገን እባላለሁ የሀዋሳ ከተማ ነዋሪ ነኝ ሰፈሬም ደግሞ ዜሮ ሶስት ሞቢል ሰፈር በመባል ይታወቃል እና ዋንጫ በአራት ዓመት እንዲህ ነው እና በአራት ዓመት አንድ ጊዜ ስለምናገኘው በጣም ናፍቀን ናም ነገር ነው ምንለውና እኔ ከአፍሪካ ሀገራት ሀገራችንን ወክለው የሄዱት የአፍሪካ ሀገራት ቢያሸንፎ ደስ ይለኛል ግን ያው እኔ የምደግፈው ፖርቱጋልን ፖርቱጋል ብታሸንፍ ደስ ይለኛል ምክንያቱም ያው አንደኛ የሮናልዶ አድናቂ ነኝ ሁለተኛ ነገር ደግሞ ፖርቱጋል አሁን ላይ የተሻለውን ስብስብ ይዛለች ብያ ስለማስብ፣ የተሟላ ስብስብ አላት ብያ ስለማስብ ፖርቱጋል ምትበላ ይመስለኛል። ስሜ ብሩክ አየለ ይባላል። ይህን እድል ስለሰጠኝ በጣም አመሰግናለሁ እና የዓለም ዋንጫ እንደምናውቀው በአረት ዓመት አንዴ ነው የሚካሄደው፣ ደግሞ ብዙ ሰው ጓግቶ የሚጠብቀው ጨዋታ ነው እና በጣም ደስ ይላል በዛ ላይም አንደኛ ነገር ደግሞ እኔ ጥያቄ ያለብኝ አገራችን ላይ ነው አገራችን ከታች እየሰረች አይደለችም ባለው ተጫዋች ነው እስካሁን ድረስ እየተጠቀመች ያለች። አሁን ኢትዮጵያ ብሔራዊ ቡድን በኔድ ባለው ተጫዋች ነው እና እየተጠቀመች ያለች ከታች ያሉትንም እድል ቢሰጣ አሪፍ ነው። ምክንያቱም አሁን እኛ ሀገር አይታወቅም እንጂ ሊቨርፑል ተስፋ ቤት ቢቤ ምናምን የሚጮት አለ ኢትዮጵያዊ፣ እና እነሱንም ጠርቶ ማዋቀር አለበት ለሀገራችን፣ እና ትላልቅ ተጫዋቾችንም ይህን ያል መጠቀም የለበትም ታች ያሉትንም ማየት አለበት። ብዙ ቦታ ላይ ደግሞ አካዳሚ መክፈት አለበት። እንደሚታየውም የኳስም መጥረት አለ። የዓለም ዋንጫ ያው በናፍቆትና በጉጉት ከሚጠበቁ እግር ኳስ ጨዋታዎች አንዱ የዓለም ዋንጫ ነው። ነገር ግን የዘንድሮ የዓለም ዋንጫ እኛ እንደ ኢትዮጵያውያን ሆነን ስንጠብቀው ያው ኢትዮጵያ ብዙ መከራ ባሳለፈችበትና ብዙ መከራ ውስጥ ባለችበት ሰዓት የሚካሄድ የዓለም ዋንጫ በመሆኑ ያው ብዙም ደስተኛ ሆነን ባናየው፣ ነገር ግን የዓለም ዋንጫ እንደመሆኑ አንጻር ደስተኛ ነን ነገር ግን ያው እንደ ሰዎች ሀገር አንድ ቀን ኢትዮጵያ በዚህ የዓለም ዋንጫ እናያታለን የሚል ተስፋ አለን። ባለመሳተፍ ኢትዮጵያ እጅግ ሁል ጊዜ የሚያሳዝንና የሚያስቆጭ ነገር ቢኖር አንድ እንኳን ኢትዮጵያዊ ተጫዋች በዓለም ዋንጫ ላይ በአፍሪካ ዋንጫ ላይ ደምቀው አለመታየታቸው ቁጭት የሚያሳድርና ለወደፊት እንኳን ስፖርቱ ላይ ያሉ ኢትዮጵያ የኢትዮጵያ አትሌቲክስ ፌዴሬሽንም ሆነ እግር ኳስ ፌዴሬሽኑ በዚህ ጉዳይ ላይ ትኩረት ሰጥተው ሰርተው እግር ኳስ ተጫዋቾች በሀገራችን እንደመኖራቸው አንጻር ወጥተውና ጎልተው እንዲታዩ ባለመደረጉ እጅግ የሚያሳዝን ጉዳይ ነው። እኛ ድክመታችን፣ ትልቁ ድክመታችን የተጫዋች ችግር አይደለም፣ የአሰልጣኝ ችግር ነው። የአሰልጣኝ ችግር ምንድን ነው? ከፍተኛውን ሚና የሚጫወተው ተጫዋቾችን በወገንነት በአንዳንድ በመቀራረብ በሚደረጉ ነገሮች እየመረጡ እነዚህንም ተጫዋቾች አክፍሮ የማይሰሩ ናቸው አሰልጣኞቹ የሚያከብሩበት ጸባይ የላቸው ማንጓጠጥ ነው። እነዚህን ተጫዋቾች አሳድጎ ለጥሩ ነገር ማድረስ የሚችል አንድም አሰልጣኝ የለም። ኢትዮጵያ ብዙ ጊዜ እንደምናየው አፍሪካ ዋንጫም ከረጅም ጊዜ አንዴ ነው የምትካፈለው እና ያ ችግሩ ታዳጊዎች ላይ አለመስራት ይመስለኛል። ምክንያቱም ታዳጊዎች ላይ ከታች ስንሰራ እያደገ እኛን ከታች የሰራናቸው ልጆች እያሳደግን ስንሄድ ጥሩ ውጤት ይዘውልን ይመጣሉ። ለዛ ከታች ብንሰራ እላ ያሉት ላይ ብቻ ሳይሆን፣ ከታች ያሉት ላይ ብንሰራ። ይህ ደግሞ የእድሜ ተገቢነት የሚባለው ነገር እሱም የሆነ ማነቆ ነገር ይመስለኛል። ዮናታንንም እንዲሁም ደግሞ አስተያየታቸውን የሰጠውን ሁሉ በእጅጉ እናመሰግናለን። አድማጮች፣ በመቀጠል ሌሎችን የዓለም ዋንጫ የሚመለከቱ መረጃዎችን ላጋራችሁ። በአሁኑ ሰዓት የኳታርና የሴኔጋል ብሔራዊ ቡድኖች ጨዋታቸውን ጀምረዋል። እስካሁን ድረስ ምንም ጎል አልተቆጠረም። ምናልባት የሚገኙ ውጤቶችን ከምሽቱ ሶስት ሰዓት ጀምሮ በሚኖሩ መደበኛ ዝግጅታችን ይዘን መምጣታችን አይቀርም። ቀድሞ የሚቀረስ መሰናዶ እንደመሆኑ ነው። ሌሎች ጉዳዮች እናጋራችሁ። ትናንት ምሽት በ974 ስታዲየም ጋና እና ፖርቹጋል ካደረጉት ጨዋታ እንጀምራለን። ከረፍት በፊት ጨዋታው የተጠናቀቀው ባዶ ለባዶ ነበረ። ከረፍት መልስ ግን አምስት ጎሎች ከመረብ ጋር ተገናኝተዋል። ፖርቹጋል ሶስት ጋና ደግሞ ሁለት ጎሎችን አስቆጥረዋል። በዚህ ጨዋታ እንግዲህ ፖርቹጋል ድል አድርጋለች። ፖርቹጋሉን ለድል ያበቁት ክሪስቲያኖ ሮናልዶ፣ ዣን ፌሊክስ እና ራፋኤል ሌዮ ናቸው። በጋና በኩል አንድሬ አዮ እና ኦስማን ቡካሪ ጎሎችን አስቆጥረዋል። ይህ ዓለም ዋንጫ ከተጀመረ ወዲህ አፍሪካን በወከሉ ቡድኖች በኩል የተገኙ የመጀመሪያ ሁለት ጎሎች የጋና ሆነዋል ማለት ነው። በመቀጠል በሉሴል ስቴዲየም የተገናኙት ብራዚልና ሰርቪያ ነበሩ። የአማራው የኳስ ጥበብ በታየበት በዚህ ጨዋታ ብራዚል ሰርቢያን ሁለት ለዜሮ ረታለች። ለብራዚል ሁለቱን ጎሎች ያስቆጠረው የዕለቱ ኮከብ ሪቻርልሰን ነበረ። በተለይ ሁለተኛውን ጎል ያስቆጠረበት መንገድ የማህበራዊ መገናኛዎች መነጋገሪያ ሆኖ ውለዋል። ሪቻርልሰን እንደ አክሮባቲስ ተገለባብጦ ነበረ ኳሷን ከመረብ ያወላት። ዛሬ አመሻሹን በአህመድ ቢን አል ስታዲየም ኢራንና ዌልስ ተጫውተዋል። በጭማሪ ሰዓት ኢራን ሁለት ጎሎችን አከታትላ በማስገባት ያልተጠበቀ ባለድል ሆናለች። ዌልስ በቀይ ካርድ አንድ ተጫዋች ማጣቷ ሁኔታዎችንና ውጤቱን እንደቀየረ እየተነገረ ነው። ከነስ ቀጥሎ የአፍሪካ ወኪል ሴኔጋል እና የዓለም ዋንጫ አስተናጋጅ ኳታር ይጫወታሉ ተብሎ ይጠበቃል። ከጥቂት ደቂቃዎች በፊት ጨዋታውን ጀምረዋል። እስካሁን ድረስ ምንም አይነት ጎል አልተቆጠረም። ቀደም ብለን እንደጠቆምናችሁ ከምሽቱ ሶስት ሰዓት በኋላ በሚኖሩ መሰናዷችን የተገኘውን ውጤት እናሳውቃለን። ወደ ሌሎች የዓለም ዋንጫን የተመለከቱ ዜናዎች ስናቀና ስለ ሶሪያ የዓለም ዋንጫ ጥቂት እንበል። ይሄኛው የዓለም ዋንጫ ግን ለየት ያለ ነው። በሀገሪቱ ውስጥ ከሚገኙ የስደተኛ ጣቢያዎች የተውጣጡ ቡድኖች ናቸው ስፖርታዊ ፉክክሩን ያደረጉት። ሙሃናድ ሐሚድ የተባሉ በጎ አድራጊ አሰልጣኝ ስለ ውድድሩ ርባና ሲናገሩ፣ በስደተኛ ጣቢያዎች ውስጥ እጅግ መጥፎ ሁኔታ ቢኖርም ልጆቻችን ስፖርት ማዘውተራቸውን ጥናትም መቀጠላቸውን ለሰዎች ማሳየት እንሻለን ብለዋል። አድማጮቻችን እንግዲህ በጋቢና መሰናዶም ይሁን በዋናው የአሜሪካ ድምፅ የአማርኛ ስርጭት በኩል የዓለም ዋንጫን የሚመለከቱ መረጃዎችን ማዳረሳችንን እንቀጥላለን። አሁን ጥቂት ደቂቃዎች ይቀሩናል። ሙዚቃ ሰምተን እንመለሳለን። ጣቢያው የአሜሪካ ድምፅ ስታዳምጡት፣ የቆያችሁት ደግሞ ጋቢና ቪኦኤ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ የምንላችሁ በመስተንግዶ ሀብታም ስዩም፣ በድምፅና በምስል ምህንድስናው ደግሞ ኤልያስ አስማደ ነው። መልካም